በዚህ ምርጫ ላይ አስራ ሁለት ተወዳዳሪዎች የቀረቡ ቢሆንም ለምርጫው ከፍተኛ እድል የነበራቸው ግን ሁለት ተወዳዳሪዎች ነበሩ። ከነዚህም መካከል የወግ አጥባቂው የኮንሰርቫቲቭ የፖለቲካ ድርጅት አባል ዛክ ጎልድስሚዝና እንዲሁም የሰራተኛው ክፍል ማለትም የሌበር የፖለቲካ ድርጅት አባል የሆኑት ሳዲቅ ካህን ናቸው። የምርጫው ዘመቻ ይካሄድ በነበረበት ወቅት ምንም እንኳ ሳዲቅ ካህን የተወለዱት በለንደን ያደጉት፣ የተማሩት፣ ለፖለቲካ አባልነት ተመርጠው ያገለገሉት በለንደን ከተማ ቢሆንም በአሁኑ ወቅት ግን የከተማይቱ አስተዳዳሪ ለመሆን ለውድድር እጩ ከሆኑበት ቀን ጀምሮ ስማቸውን ለማጉደፍ እንዳይመረጡ ለማድረግ ከብሪታንያው ጠቅላይ ሚኒስትር ዴቪድ ካሜሮን እስከ ብሪታንያ የስለላ ድርጅት ከፍተኛ ባለስልጣናት ሳይቀሩ የሳዲቅ ካህን መመረጥ ለመዲናይቱ ለአሸባሪዎች ትጋለጣለች፣ መመረጥ የለባቸውም የሚል አስነዋሪና አስቀያሚ አስከፊ የሆኑ ዘመቻ ነበር ሲካሄድባቸው የቆየው። ሳዲቅ ካህን የትውልድ ሀገራቸው ከፓኪስታን መሆኑ ብቻ አይደለም ሙስሊም መሆናቸው ነበር ትልቁ ዘመቻ የተካሄደባቸው በተቀናቃኝ ተወዳዳሪዎች፣ በተለይም የወግ አጥባቂው የኮንሰርቫቲቭ የፖለቲካ ድርጅት አባላት ለከተማይቱ እድገትና ብልጽግና ብሎም የከተማው ሕዝብ ደህንነትና የሥራ ዕድል መፍጠርን በመሳሰሉ አቤት ነጥቦች ላይ ከማተኮር ይልቅ በዘርና በሃይማኖት ላይ እያተኮረው ዘመቻቸው በመራጩ ሕዝብ ዘንድ ከፍተኛ ቅሬታ አስከትሎ ነበር። ቅሬታ ማስከተሉ ብቻ ሳይሆን ሳዲቅ ካህን በዚህ የከተማይቱ የከንቲባ ምርጫ በድል አድራጊነት እንዲመረጡ የረዳቸው መሆኑንም አያሌ የፖለቲካ ገምጋሚዎች እና ዘጋቢዎች ይናገራሉ። የምርጫው ውጤት እንደሚያመለክተው ሳዲቅ ካህን አንድ ሚሊየን አንድ መቶ አርባ ስምንት ሺህ ሰባት መቶ አስራ ስድስት ድምጽ ሲያገኙ ተቀናቃኙ ዛክ ጎልድስሚዝ ደግሞ ያገኙት ዘጠኝ መቶ ዘጠኝ ሺህ ሰባት መቶ አምሳ አምስት ነው። በድል አድራጊነት የሎንዶን ከተማ በከንቲባነት የተመረጡት ሳዲቅ ካህን ስለ ውጤቱ እንዲህ በማለት ነበር እየገለጹት ሳዲቅ ካህን ያደግኩት በመንግስት ቤት ውስጥ ነው። በዚያን ጊዜም እንደኔ ያለ ሰው ለለንደን ከተማ ከንቲባ ሆኜ እመረጣለሁ ብዬ አልሜም አላውቅም ነበር። ሳዲቅ ካህን እያንዳንዱን የለንደን ግለሰብ በጣም ማመስገን ወዳለሁ ካሉ በኋላ የማልችለውን እንድችል በማድረጋችሁ በእኔ ላይ ያሳደራችሁት እምነት ጠንክሬ እንዳገለግላችሁ በዚህ ዕለት ቃል እገባለሁ በማለትም ሰፋ ያለ ንግግር አድርገዋል። በለንዶን ከተማ የከንቲባ ምርጫም ከተከናወነና አሸናፊው ከታወቀም በኋላ ዘረኝነት የተሞላባቸው የብሪታንያ የብዙሃን መገናኛዎች ተመራጩ በሥራ ችሎታቸውን መመረጣቸውን ሳይሆን ትልቁ አጀንዳና ግንባር ቀደም ርዕስ አድርገው የሚያቀርቡት የመጀመሪያው ሙስሊም የሎንዶን ከተማ ከንቲባ ሆነው ተመረጡ የሚለው ነው። ይህ የተደጋገመ ዘገባቸው አስነዋሪ ደረጃ ላይ ደርሷል። እስከ መቼ እንደሚቀጥል ግን በሂደት የሚታይ ነው። ድል ነሳው ጌታነህ፣ ለዶይቼ ቬለ ሬዲዮ ለንደን